በቡሩንዲ የመንግስት ግልበጣ ተካሄዶ አንድ ሳምንት እንኳ ሳይሞላው ፕሬዚዳንት ፒየር ንኩሩንዚዛ ሀገራቸው ተመልሰው መዲና ቡጁምቦራ ላይ ለሕዝብ በይፋ የታዩት ባለፈው ሳምንት መጨረሻ ላይ ነበረ። ታዲያ ጥንካሬያቸውን ያሳዩት ንኩሩንዚዛ በዚያን ዕለት ሀገራቸው ውስጥ ምን ነገር እንደተካሄደ የተነፈሱት ቃል አልነበረም። እንዲያም ሆኖ የእሳቸው በይፋ መታየት ለመገናኛ ብዙሃኑ ትልቅ ክስተት ቢሆንም ከፍተኛ ጫና እየገጠመው መሆኑ ታውቋል። የብሩንዲና የዓለም አቀፉ የጋዜጠኞች ማህበር ተጠሪ እንደገለጹት በሀገሪቱ የነበሩት በርካታ ገለልተኛ የራዲዮና የቴሌቪዥን ጋዜጠኞች በደረሰባቸው ጫና ምክንያት ሀገሪቱን ለቀው ተሰደዋል። ከነዚህ መካከል ከምስራቅ አፍሪቃ የሚዘግቡት የዶቸበለ ተወካይ ጋዜጠኞች ይገኙበታል። ገለልተኛ የተባሉት የመገናኛ ብዙሀን በሙሉ ስራቸውን እንዳያከናውኑ ሆን ተብሎ እንዲንኮታኮቱ ተደርጓል ሶች የስርጭት ቦታውን በሮኬት እንዲሁም በቦምብ ነው የመቱት። ከነዚህ መካከል እንደ አርፒኤ፣ አርቲ፣ ሬኔሳንስ፣ ቦኔሻ እና ኢሳንጋኒሮ የተባሉ ታዋቂ የስርጭት ጣቢያዎች ይገኙበታል። ሬዲዮ ቦኔሻ ሬዲዮ ይሰናኒሮ ሲሉ ኢኖሶ ሙሆዚ ገልጸዋል። በዚህ እርምጃ ፕሬዚዳንት ፒየር ንኮሩንዚዛ ተቃዋሚ የሚሏቸውን የስርጭት ጣቢያዎች ለመዝጋት እንዲሁም የተቀሩትን የመገናኛ ብዙሃን ድርጅቶችን በቁጥጥራቸው ስር ለማድረግ መሞክራቸው ተጠቅሷል። በአሁኑ ወቅት በቡሩንዲ የሚታየው ቀውስ በተለይ በሚዲያ ላይ ያነጣጠረ ጦርነት እንደሆነ ነው የተገለጸው። በብሩንዲ ታዋቂ የሆነው የግል ራዲዮ ጣቢያ በምህፃሩ አርፒኤ ማለት ራዲዮ ሪፐብሊክ አፍሪካ ዋና ተጠሪ ቦብ ሩጉሪካ ባለፈው ሳምንት መጨረሻ ነበረ ብሩንዲን ጥለው የሸሹት። እንዲያም ሆኖ ሩጉሪካ ላይ የእስራትና ግድያ ዛቻ ደርሶባቸዋል። አርፒኤ የግል ራዲዮ ጣቢያ እንደሌላው ራዲዮ ጣቢያ ሁሉ የመንግስት ግልበጣውን የሞከሩት ግለሰቦች ያስተላለፉትን መልእክት ማሰራጨቱን የገለጹት የራዲዮ ጣቢያው ተጠሪ ሪጉሪካ ይህን እንዳደረግን ፖሊስ ስራችንን አስቆሞናል። ከዚያም ፖሊስ ከምንሰራበት ቦታችን አባረረን። በዚህ ምክንያት ነዋሪው በሀገሪቱ ምን እየሆነ ምን እየተካሄደ እንዳለ የሚያውቀው ነገር የለም። ምናልባት በአሁኑ ወቅት ነዋሪው ነፃ መረጃ ማግኘት የሚችለው ከዶቼቬለ፣ ከቪኦኤ እና ከቢቢሲ አሊያም ከራዲዮ ፍራንስ ኢንተርናሽናል ዓለም አቀፍ የመገናኛ ብዙሀን ድርጅቶች ብቻ ነው። የግል ሚዲያዎችን ማውደሙ እጅግ አሳዛኝ ክስተት መሆኑን የገለጹት በቡሩንዲ መዲና ቡጁምቡራ የዶቼ ቬለ ራዲዮ አጋር የሆነው ራዲዮ ኢሳንጋሮ ዋና ተጠሪ ጋዜጠኛ ፓትሪክ ሚታምባሮ በበኩላቸው ድርጊቱ በሀገ ሀገሪቱ የፕረስ ነፃነት ላይ የተቃጣ ጥቃት መሆኑን ገልጸዋል። ድርጊቱ የተፈጸመው ፕሬዝዳንቱን በሚደግፉ የጸጥታ አስከባሪዎች ነው። በዚሁ እርምጃም የከሸፈው መፈንቅለ መንግስት መሪ ጀኔራል ጎትፎ ኒዮምባር ያደረጉትን ንግግር በማስተላለፋችን ሊቀጡን ፈልገው ነው። ከዚህ ቀደም ሲልም ብዙ ዛቻ ደርሶብናል፣ ጥቃትም ደርሶብን ያውቃል ኖዛኖ ይህ አይነት ወቀሳ በተደጋጋሚ የተሰነዘረባቸው ፕሬዚዳንት ፒየር ንኩሩንዚዛ በተደጋጋሚ ሀሰት ሲሉ ማጣጣላቸው ይታወቃል። ፕሬዝዳንቱ ባለፈው ሳምንት ዳሬ ሰላም ላይ በነበሩበት በምስራቅ አፍሪቃ ማህበረሰብ መሪዎች የጋራ ምክክር ላይ መንግስታቸው ለማህበረሰብ መብትና ፕሬሱም ካለምንም ገደብ በነፃ የሚሰራበትን ሁኔታ እንደሚያመቻች መናገራቸው ይታወቃል። በብሩንዲ ከሶስት ሳምንት በላይ በቀጥለው ተቃውሞ ከ ከሀያ በላይ ሰዎች ተገድለዋል እንደተባበሩት መንግስታት ድርጅት በሀገሪቱ ይቀሰቀሳል የሚለውን ግጭት በመፍራት ከ አንድ መቶ አምስት ሺህ በላይ ነዋሪዎች ሀገሪቱን ጥለው ተሰደዋል ስለዚህ ጉዳይ የብሩንዲ ነዋሪዎች ከሀገሪቱ የመገናኛ ብዙሀን ተቋማት መረጃን ያገኙ አያገኙ ግን የታወቀ ነገር የለም